ዛሬ ባህር ዳር ጸጥ ብላለች። የህዝብ መጓጓዣ አገልግሎቶች እንደ ወትሮው ግልጋሎት አልሰጡም፣ ሱቆችና መደብሮችም ተዘግተዋል። ስማቸው እንዳይገለጥ የፈለጉ የከተማዋ ነዋሪ እንደሚናገሩት የተደረገው አድማ ቀድሞ የታቀደ ነበር። ዛሬ ባህር ዳር ላይ አድማ ነገር አለ። ያው ሱቆች ተዘግተዋል፣ ትራንስፖርት የለም። ጸጥ ብላለች፣ ታፈራለች፣ ቀዝቅዛለች። እኔ ትላንትና ጀምሮ ጽሁፍ እያደርጉ ነበር። ነገ እንደዚህ ነገር እንደሚኖር ጥሪ ነበረ። አሁን ሰት ተብሏል። ሁሉም የባህር ዳር ከተማ ነዋሪዎች የዛሬውን የስራ ማቆም አድማ ማን እንዳቀናጀው አይታወቅ የሚበሉ እንጂ ከአንድ ዓመት በፊት በጸጥታ አስከባሪዎች የተገደሉ ሰላማዊ ሰልፈኞችን ለመዘከር መታቀዱን ግን ያውቃሉ። ከአንድ ዓመት በፊት ነሐሴ አንድ ቀን 28 ዓ.ም ባህር ዳር ከተማ ለተቃውሞ አደባባይ የወጡ ሰላማዊ ሰልፈኞች ላይ የጸጥታ አስከባሪዎች በተኮሱት ጥይት በርካቶች መገደላቸው አይዘነጋም። የሰብአዊ መብት ተሟጋቹ አምነስቲ ኢንተርናሽናል ኩነቱ በተፈጸመ ማግስት ባወጣው ዘገባ በባህር ዳር ከተማ ቢያንስ 30 ተቃዋሚዎች መገደላቸውን አትቶ ነበር። ከትናንትናም ከዛ በፊትም ጀምሮ ከተማ ውስጥ ይወራ ነበረ። የዛሬ ዓመት ነው ሰልፍ የነበረው እዚህ ከተማ ለ ልክ የዛሬ ዓመት ነው በሁለት በዛ ጊዜ በጣም ብዙ ሰዎች በጥይት ሞተዋል። ቤታችን ቁጭ በማለት እነሱን እናስባለን የሚል ነገር ይወራል፣ ከተማ ውስጥ። ማን እንደሚጀምረው ምናምን የሚታወቅ ነገር የለም። ምንም አላቅም። እኔም ዝም ሰዎች ሲያወሩ ነው እየሰማሁ። ግን ሁሉም ሰው ሰምቷል። ሁሉም ሰው ስለ እሱ ሲያወራ ትሰማለህ። በሰላማዊ መንገድ መብታቸውን ጠይቀው የወጡ ሰልፈኞች ያው በታጠቁ የኢህአዴግ ወታደሮች ተጨፍጭፈዋል አላግባብ። ያን በማሰብ እና ያን ዕለቱን በማክበር ትግሉም ደግሞ ቀጣይ እንደሆነ ለማረጋገጥ የተደረገ ነው። በከተማዋ የሚኖሩ የአይን ምስክር የዛሬውን የባህር ዳር ውሎ ጤናማ አይደለም ይሉታል። የስራ ማቆም አድማው ከቀጠለ ወደ ሌላ ነገር ያመራል የሚል ስጋት እንዳላቸውም ተናግረዋል። ባህር ዳር ሱቆች ተዘግተዋል። ገበያ አካባቢ ምንም አይነት ነገር የለም። አንዳንድ ታክሲዎች እና ባጃጆች ይሰራሉ። መደብሮች፣ የግል ሱቆች፣ ኮስሞቲክስ ምናምን መሰጫዎች፣ ገበያ እንደዚህ ልኳንዳ ቤት ምናምን ምንም አይነት ሱቅ የለም። የንግድ እንቅስቃሴዎች ቁመዋል። ጥቂት ባጃጆች ብቻ ይንቀሳቀሳሉ። ሌላው ነገር ሁሉ ያው ጭር ያለ ነገር ነው። ባጃጅ ትንሽ የተወሰኑ ባጃጆች አሉ ግን ካለው የከተማ ውስጥ ከሚሰራው ባጃጅ አንጻር ስታየው፣ አለ ለመናገር የምችለውም አይደለም። ጤናማ አይደለም ከተማው ላይ ስታየው፣ ድባቡ ጥሩ ነገር አይሰማም። ምናልባት ዛሬ ብቻ ከሆነም በዚህ ይጠናቀል ማለት ነቀን ከነግባር የሚቀጥል ከሆነ ወደ ሌላ ነገር ያመራል ብለን እናስባለን። ትራንስፖርት ጠዋት ላይ ምንም አይነት ትራንስፖርት አልነበረም። የአንዳንድ የመንግስት መስሪያ ቤቶች ካልሆነ በስተቀር ሰርቪስ የሚጠቀሙ የመንግስት መስሪያ ቤቶች ነው ወደ ስራም ሲሄዱ የነበሩ ባጃጆችም ታክሲዎችም ስራ አልጀመሩም ነበር። አሁን ረፋዱ ላይ አገስ ያስገድዷቸው ይመስለኛል አንዳንድ ባጃጆች መንቀሳቀስ ጀምረዋል። አሁን አምስት ሰዓት ከሆነ በኋላ ማለት ነው። የአማራ ብሔራዊ ክልላዊ መንግስት መቀመጫ የሆነችው ባህር ዳር በተለምዶ ፔዳ መስመር ተብሎ በሚጠራው አካባቢ በትናንትናው ዕለት የቦምብ ፍንዳታ ገጥሟታል። የባህር ዳር ከተማ ፖሊስ መምሪያ ዋና አዛዥ ኮማንደር ዋለልኝ ዳኘው ለአማራ መገናኛ ብዙኃን አምስት ተጠርጣሪዎች በቁጥጥር ስር መዋላቸውን ተናግረዋል። የፖሊስ አዛዡ በፍን እርዳታው የተጎዳ ሰው አለመኖሩንም ጨምረው ተናግረዋል። አዲስ አበባ ስብሰባ ላይ ነኝ ያሉት የአማራ ብሔራዊ ክልላዊ መንግስት የኮሚኒኬሽን ጉዳዮች ኃላፊ አቶ ንጉሱ ጥላሁን በጉዳዩ ላይ አስተያየት መስጠት አልችልም ብለዋል። የክልሉ ፕሬዚዳንት ቢሮና የፖሊስ ኮሚሽን ስልኮችም ጥሪ አይቀበሉም። የከተማዋ ነዋሪዎች ጸጥታ ኃይሎች በከተማዋ የተለያዩ አካባቢዎች ጥበቃ በማድረግ ላይ መሆናቸውን ታዝበዋል። ያው እነሱ ፓትሮል ይሯሯጣሉ። በየሰፈሩ ደግሞ በየመቶ ሜትሩ ያው ጥቃቸውን ይዞ ቁመቁመው ሰላም ያለ ነገር አያስመስሉትም። ብቻ ከዛ በተረፈ ምንም የሚሉት ነገር የለም ያደረጉት እንቅስቃሴ ያየነው ነገር የለም። ብቻም ሙሉ ጥጥቅ ይዘው ግን ጦር ሜዳ ላይ ያሉ ይመስል ይራወጣሉ እነሱ።